በኢትዮጵያ የአውቶሞቢል ታሪክ ውስጥ 1901 ከገባችው የአጼ ምኒልክ አውቶሞቢል በኋላ አውቶሞቢሎች በግለሰቦች እጅ ለመድረስ ከግማሽ ምዕት ዓመት በላይ ፈጅቶባቸዋል። ከ1950ዎቹ በኋላ መኪኖች ወደ ኢትዮጵያ መግባት ሲጀምሩ የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትልስ ቮልስዋግን የዘመኑ ድምቀት ነበረች። የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትል ቮልስዋግን የዘመኑ ድምቀት ነበረች። ከዚያን ጊዜ ጀምሮ እስካሁን ድረስ በኢትዮጵያ ከተሞች ላይ እየተጓዘች አገልግሎት የምትሰጠው መኪና ታዲያ በማህበራዊ ድረገጾች ላይ የቮልስዋግን አፍቃሪዎች ስብስብ ኖሯታል። ይህ ስብስብ በነገው ዕለት የቮልስዋገን ትዕይንት ለማድረግ አቅዷል። ነስረዲን መሐመድ የዚህ ማህበራዊ ድረገጽ ቡድን መስራችና ከፕሮግራሙ አዘጋጆች መካከል አንዱ ነው። ኦንላይን ባለን ኮሚኒቲ በእድሜ ትልልቅ ሰዎች አሉ፣ ወጣቶችም አሉ፣ እንዲሁም መካኒኮች፣ ቀለም ቀቢዎች፣ ኤሌክትሪሺያኖች፣ ስፖርት መኪና አፍቃሪዎች፣ ተወዳዳሪዎች፣ በጣም ብዙ የመኪና እና እስፔሻሊ ከቮልስዋገን ጋር ግንኙነት ያላቸው ብዙ ሰዎች አሉ። እኛ ፐርሶናሊ ጓደኛዬም ዳግምም ለቮልስ ልዩ ፍቅር አለን እና ቮልስዋገን ያላቸው ሰዎች ልዩ አታችመንት ነው ያላቸው ከመኪናዋ ጋር ብዙ አመት አብራ ስለምትቆይ እንደ ልጅ ነው ስታየው በቤተሰብ ውስጥ አጎት ከአባት ከእናት እንዲሁም ከአያት እየተወረሰች የምትሄድ መኪናችን ነው። በዛም የተነሳ ትልቅ የሆነ ሴንቲሜንታል ቫሊው አላቸው መኪኖች ከሌሎች መኪኖች በተለየ ሁኔታ እና እኛም ፐርሶናሊ ፍቅሩ ስላለን ኦንላይን ኮሚኒቲ ክሬት አደረግንና እንዲህ አላሰብን ነበር በእርግጥ መጀመሪያ ላይ። አሁን እያደገ መጥቶ እያደገ መጥቶ ሶሻል ሚዲያ ሪቹ ከሁለት መቶ ሺህ አልፏል። የኮሚኒቲው ማለት ነው። ኮሚኒቲ ውስጥ ያሉ ሰዎች አብዛኞቹ ፕሮባብሊ ከሰማንያ እና ከዘጠና ፐርሰንት በላይ ቦልስ አላቸው። ብዙ አይነት ቫሪሽን አለ። አብዛኛው ቢትል ቢሆንም ትራንስፖርተር ያላቸው አሉ፣ ቫሪያንት ያላቸው አሉ። ካርመንጊያ ያለ ብቻ የቦልስ መኪና አድናቂዎች ናቸው እኛ ኮሚቴ ውስጥ በብዛት የሚገኙት። በተጨማሪም ደግሞ ቦልስ መኪና የላቸው ነገር ግን ለመኪና ልዩ ስሜት ያላቸው ሰዎች በኢቨንቱና በ ኮሚኒቲ ላይ አክቲቭ ይሳተፋሉ። በነገ ዕለት ታሪካዊ የሆኑ ቮልስዋግኖችም ተሳታፊ ናቸው። እንደነገርኩሽ ቮልስ ልዩ ታሪክ ነው ያላት ሀገር ላይ በኃይለ ስላሴ ዘመንም በደርግም በኢህአዴግም ዘመን ትነዳለች። የተለያዩ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ብላዚች ሀገር ባለውለታ የሆኑ ትልቅ ሰዎች ያሽከረክሯታል። በምርጫ አሁንም ብዙ አሉ ታሪካቸው ብዙ ያልተነገረ እና ኢቨንታችን ላይ እነዚያ መኪኖች ጋብዘናል እንደ ምሳሌ ያህል አቶ በዓሉ ግርማ ደራሲ ሲያሽከረክራት የነበረችው መኪና ትመጣለች። ቀዳማዊ ኃይለስላሴ ከስልጣን ሲወርዱ የተነዳቸው መኪና ትመጣለች። እሷን ቦልስ ብዙ ሰዎች በብላክ ኤንድ ዋይት ስላዩት ነጭ አድርገው ነው የሚያስቧት። ላይት ብሉ ከለር ነው ያላት ትራም ትመጣለች እንዲሁም ከዓመት በላይ የተመደስ ሌላም ቦልስ አለች። ብዙ ሰዎች ይገኛሉ። ይህ የቮልክስዋገን መኪናዎች ትዕይንት ድሮም ዘንድሮም በሚል ርዕስ የሚከናወን ሲሆን የተለያዩ መርሃ ግብሮችን ያካትታል። ኢቨንቱ የሚዘጋጀው ቦሌ ፍሬንድሺፕ ሱፐርማርኬት ኮን የሚገኘው ፓርኪንግ ኤሪያ ላይ ነው። ቅዳሜ ከሰዓት መሽቀል ነው የሚዘጋጀው። በመርሃ ግብሩ መሰረት የእርስ በርስ ወቅት ፕሮግራም ይኖራል። የፎቶግራፍ ፕሮግራም ይኖራል። የሚዲያዎች ኢንተርቪው ይኖራል። ከሀገር ውስጥም ከዓለም አቀፍ ሚዲያዎችም ከእነሱ ጋር ቆይታ ካደረግን በኋላ በቦሌ ተያይዘን በመውጣት የመንገድ ላይ ሽርሽር ለማድረግ አስበናል። በቀጣይ ደግሞ ብዙ ሥራዎችን ለመስራት አስበናል። ይህንን ኮሚኒቲ እያጠናከርን የተለያዩ ዝግጅቶችን በማዘጋጀት የመኪና ቱር፣ የቮልስ ውድድሮች እና ቮልስ እና ተያያዥ በሆኑ ጉዳዮች ላይ የሶሻል ሚዲያውም ኮሚኒቲ እያደገ ሲመጣ የተለያዩ ሀሳቦች መቅረባቸው ስለማይቀር ነሽን እያጠናከረን የምንቀጥል ይሆናል ማለት ነው። ነስረዲን ቮልክስ ዋገን ኢትዮጵያ የተሰኘውን ይህን የማህበራዊ ድረገጽ እንቅስቃሴ በቀጣይ ህጋዊ ማህበር የማድረግ ሀሳብ እንዳላቸው አጫውቶኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።